የዩናይትድ ስቴትስንና የአፍሪካን ጉባኤ በተመለከተ ጉዳይ ኢትዮጵያውያንን ተቃውሞ የሚመለከት ነው። ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ የተጠራውንና በዛሬው ዕለት በዋሽንግተን ዲሲ የተከፈተውን ከአፍሪካ መሪዎች ጋር የሚያደርጉትን ጉባኤ በመቃወም አደባባይ ወጥተዋል። ከተለያዩ የዩናይትድ ስቴትስ ግዛቶችና ከካናዳ ጭምር ተጉዘው የመጡ መሆናቸውን የገለጡ ኢትዮጵያውያን የተገኙበት ይህ የተቃውሞ ሰልፍ ዩናይትድ ስቴትስ በኢትዮጵያ የሚታየው የሰብአዊ መብት ረገጣ እንዲቆም አዎንታዊ ግፊት በማድረግ ፈንታ ሰልፈኞቹ የመብት ጥሰቶቹ አራማጆች አምባገነኖች ናቸው ያሏቸውን መሪዎች በመደገፍ እንዲባባስ እያደረገች ነው ሲሉ ዩናይትድ ስቴትስን ይኮንናሉ። ጉባኤው ከሚካሄድበት የብሔራዊ ሳይንስ አካዳሚ መስሪያ ቤት ደጃፍ ካናወነውን የተቃውሞ ሰልፍ የተከታተለው ባልደረባችን አሉላ ከበደ ቀጣዩን ዘገባ አጠናቅሯል። ኦባማ ዝምታው ይብቃ፣ ዩናይትድ ስቴትስ የአፍሪካን አምባገነኖች መርዳት ታቁም የሚሉና ሌሎች ጠንከር ያሉ ቁጣ ጭምር የተቀላቀለባቸውን መፈክሮች ያሰሙት ሰልፈኞች መንግስት የተመራ ያሉትን ሽብር ማስቆም አለባት ሲሉም ዩናይትድ ስቴትስን አሳስበዋል። አቶ ግርማ ታፈሰ ከሰልፉ አስተባባሪዎች አንዱ ናቸው። በኢትዮጵያ እየታየ ነው ያሉትን እጅግ የከፋ የሰብአዊ መብት ረገጣ ዩናይትድ ስቴትስ መቃወም አለባት። የምትሰጠው እርዳታ ልማትና የሰብአዊ መብት ጥበቃን የሚያረጋግጥ እንጂ የከፋውን የመብት ረገጣ እንዲባባስ የሚፈቅድ መሆን የለበትም ነው የሚሉት። የተቃውሞ አላማ ኢትዮጵያ ውስጥ በእስር ቤት ያሉት ወገኖቻችንን የመናገር ድምፅ የሌላቸው እነኛን አፍነው፣ ገርፈው፣ ገለው የሚያስተዳድሯቸው ኃይሎች በዚህ ተጋብዘው መጥተው ያንን ህዝብ እንደሚበድሉና እንደሚጨቁኑ የማያውቁ እያስመሰሉ የውጭ ኃይሎች ከፍተኛ እርዳታ ስለሚያደረጉ ያ እርዳታ በአግባቡ ይሰጥ ኢትዮጵያኖችን እየገደለና ኢትዮጵያኖችን እያሳሰረ ስለሆነ በአግባቡ ይሰጥ የሚል ጥያቄ ለመጠየቅ ነው ወጣ ነው። ጉባኤው ለአፍሪቃ ልማት መወጠኑ ይገባናል፣ የህዝቡ ጉዳይ ግን የታል? የሚሉት ከሰልፈኞቹ አንዱ ከኒውዮርክ ከተማ የመጡት አቶ ተድላ አስፋው ናቸው። የሰሞኑ ስብሰባ አፍሪካን በኢኮኖሚ በኢንቨስትመንት እናሳድጋለን የሚል ነው። እኛ ከኢኮኖሚና ከኢንቨስትመንት ጋር ጠብ የለንም፣ ግን የአንድ ህዝብ ትልቁ ሀብት የአገሩ ህዝብ ነው። ይህንን ካፒታል ካላከበር ነው እና በአገሩ ላይ በነጻነት በመኖር ካልተነቃነቀ አንድ አገር ሊለማ አይችልም። በቅርቡ በአውሮፕላን ጉዞ መሸጋገሪያቸው በነበረችው የመን መንግስት ተይዘው ለኢትዮጵያ መንግስት የተሰጡትን የግንቦት ሰባቱን ዋና ጸሐፊ አቶ አንዳርጋቸው ጽጌንና የዞን ዘጠኝ አምደኞችና ጋዜጠኞች እንዲሁም የተቃዋሚ መሪዎች ህገወጥ እስር ዩናይትድ ስቴትስ ቸል ብላለች ሲሉም አቶ ተድላ ይተቻሉ። እነዚህ ሰዎች እንዲለቀቁ በህግ እንዲዳኙ አላደረጉም። ስለዚህ የኦባማ መንግስት አፍሪካ ያለው ግምት ዲሞክራሲን በሚመለከት እኔ እንደሚመስለኝ ዝቅተኛ ነው። ይሄ የተሳሳተ ሚዛን በዚህ በሚቀሩት በሁለት አመት ስልጣን ውስጥ ካለመ አፍሪካውያን ኦባማን የሚያስታውሱበት ምንም ነገር የለም ነው። በአይነቱ የመጀመሪያ መሆኑ የተነገረለት የአፍሪካ መሪዎች የዩናይትድ ስቴትስ ጉባኤ አንድ የአሜሪካ መሪ መላውን የአህጉሪቱን መሪዎች የጠራበት ግዙፉም ጭምር ነው። ሶስት ቀናቱ ጉባኤ በዩናይትድ ስቴትስና ፈጣን ለውጥ ውስጥ ባለው የአፍሪቃ አህጉር መካከል ያለውን ግንኙነት ለማጠናከር የታለመ መሆኑን ዋይት ሀውስ ይፋ አድርጓል። ልማትና የንግድ ልውውጦችን ያጠናክራል፣ ዩናይትድ ስቴትስ ለሀጉሪቱ ደህንነትና ዲሞክራሲ እድገት መረጋገጥ ያላትንም ቁርጠኝነት ያጸናል ቢባልም ኢትዮጵያውያንና ኢትዮጵያውያን አሜሪካውያኑ ግን በኢትዮጵያ ለሚታየውና እያደር ከመቼም እየከፋ የመጣ ላሉት ሰብአዊ መብት ረገጣ መቆም አዎንታዊ ግፊት በማድረግ ፋንታ መንግስት መራሽ ላሉት ሽብር በተዘዋዋሪ ድጋፍ እየሰጠች ነው ሲሉ ዩናይትድ ስቴትስን ወንጅለዋል። ከማለዳው አንድ ሰዓት አንስቶ በተካሄደው በዚህ የተቃውሞ ሰልፍ የተሳተፉትን ሰዎች ቁጥር አዘጋጆቹ ከአንድ ሺህ በላይ ይሆናሉ የሚል ግምት ሰጥተውታል። በስፍራው የተገኙ የዩናይትድ ስቴትስ ፓርክ ፖሊሶች በበኩላቸው አህዛዊ ግምት መስጠት ማቆማቸውን ገልጠው ማረጋገጫ ከመስጠት ተቆጥበዋል። በጉባኤው ሳቢያ ለደህንነት ጥበቃ ሲባል በተወሰደ እርምጃ የተዘጉት አንዳንድ የዋሽንግተን ዲሲ አውራ ጎዳናዎች የፈጠሩትን የተሽከርካሪዎች መተላለፊያ መጨናነቅና የበረታቸውን ሞቅ ያለች የማለዳ ፀሐይ ተቋቁሞ በስፍራው የተገኘው ህዝብ ቁጥር በቅርብ ጊዜያት ከታዩት በሳውዲ የደረሰውን የኢትዮጵያውያን ሰቆቃና ችግር በመቃወም በብዙ ሺዎች የሚገመት ኢትዮጵያዊ ግልብጥ ብሎ ከወጣበት ሰላማዊ ሰልፍ ቀጥሎ ግዙፉ ነው።